በኦሮሚያ ክልል አስተዳደር የሚካሄደው ተቃውሞ ሁለተኛ ወሩን ያዘ። የኦሮሞ ሕዝብ የዋና ከተማዋን የአዲስ አበባን ወደ አካባቢዋ አዋሳኝ የክልል ግዛቶች መስፋፋት የሚቃወም ሲሆን ሌሎች ጥያቄዎችም አሉት። ከነዚህ አንዱ መንግስት ስልጣን ከልክሎናል የሚል እንደሆነ ጠቅሳ የቪኦኤ ጋዜጠኛ ማርት ቫንደርወልፍ በህዳር ወር መግቢያ ተቃውሞ ከተጀመረበት ግንጪ ከተማ ተከታይን ተከታይን ልካለች። ትዝታ በላቸው ታቀርበዋለች። በግንጪ ትምህርት ቤቶች ዝግ ናቸው። የንግድ ቤቶች ለሳምንታት ከተዘጉ በኋላ እየተከፈቱ ነው። ሆኖም ከአዲስ አበባ 80 ኪሎ ሜትሮች ርቀት ላይ በምትገኘው ትንሿ ከተማ ውጥረት ሰፍኗል። ፖሊሶች በዋና ጎዳናው ላይ ይዘዋወራሉ። ለጋዜጠኛ ቃላቸውን የሚሰጡ ሰዎች ማንነታቸው እንዳይገለጥ ይጠይቃሉ። ሲያነጋግሩ እንዳይታዩም ከከተማዋ ወጣ ብሎ በስውር ቦታ ነው። አንዲት ለውከቱ የአይንማኝ የነበረች የሻይ ቤት ሰራተኛ ንግድ ቤቱ ቢከፈትም በጊንጭ ግን አሁንም ሰላምና መረጋጋት እንዳልሰፈነ ትናገራለች። ብዙ አሁን እንድድሮ አይወጡም፣ ማለትም ተዋጠሮች አይወጡ ዝም ብሎ ይዛሉ። አንዳንድ ነገሮች መታወቂያ ምናምን ይጠይቃሉ። በጊንጪ የመጨረሻው ተቃውሞ ሰልፍ የተካሄደው ባለፈው ሳምንት ፍጻሜ ሲሆን ከቀብር ስነ ስርዓት በኋላ ነበር። ዜጎች እንደሚሉት ተቃውሞው ከመካሄዱ አስቀድሞ ፖሊሶች ሶስት ሰዎች ተኩሰው ገደሉ። የአዲስ አበባ ማስተር ፕላን የተባለውን የዋና ከተማይቱን ድንበር የሚያሰፋ ዕቅድ በመቃወም በህዳር ወር መግቢያ በመጀመሪያ ህዝባዊ ሰልፍ የተካሄደባት የኦሮሚያ ከተማ ጊንጪ ናት። ሌላው የህዝቡ ቁጣ መነሻው የነበረው ጭልሞ የተባለ የኖረ የአካባቢው ደን ለማዋለ ነዋይ አፍሳሾች ሊታደል ተብሎ መጨፍጨፉ መሆኑን ነዋሪዎች ይናገራሉ። ተቃዋሚዎች የአዲስ አበባ ከተማ መስፋፋት በመሬቱ ላይ ለሚኖረው የኦሮሞ ሕዝብ ምንም ተገቢ ካሳ ሳይከፈል የሚካሄድ የመሬት ነጠቃ ከመሆኑም በላይ የኦሮሞን ባህልና ቋንቋ የሚያጠፋ ነው ይላሉ። አንድ በተቃውሞቹ እንደተካፈለ የተናገረ የንግድ ባለቤት ማስተር ፕላን የተባለውን የነደፉ ሰዎች ለእርሱና እንደ እርሱ ላሉ ኑሮ ከባድ መሆኑን አያውቁም፣ ልማት የተባለውም ለእኛ ምንም አልጠቀመም ይላል። እንደነሱ ለመኖር ያልቻልኩበት እነሱ አሁን ኢንቨስተር ይባላል ከውጭ ማለት ነው። ኢንቨስተሮቹ ሲገቡ ለራሳቸው ጥቅም ነው የሚገቡት እንጂ ለኛ ጥቅም ብለው አይደለም የሚገቡት። መሬታችን እንዳለ ተወስደዋል። እኛም እንሰራ ነገር የለም። አሁን ለምሳሌ እዛ ጋር ገብተን እንሰራለን ብንል የሚከፍሉ በቀን 18 ብር ሀያ ብር 30 ብር ነው ተከፈለ የተባለ ማለት እኛ ደግሞ በ30 ብር በሀያ ብር ሰርተን ማለት እንኳን ቢሳቀርቶም ቁርስ አንበላበታም። ቁርስ እራሱ አይገዛም። በዚህ የተነሳ ኢንቨስተርን በገባ ለእኛ ምንም የጠቀመን ነገር የለም። በኢትዮጵያ ቋንቋን መሰረት ያደረገው ክልላዊ አስተዳደር የተመሰረተው እንደ ሮፓ አቆጣጠር በ1991 ዓ.ም የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን በያዘ ጊዜ ነው። የኦሮሚያ ክልላዊ መንግስትም ያኔ ሲሆን የተመሰረተው። ከኢትዮጵያ ብሔረሰቦች ኦሮሞዎች ብዛት እንዳላቸው መረጃዎች ይጠቁማሉ። የተቃዋሚ ፓርቲ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ገርባ ቀድሞ የኦሮሚያ ክልል ዋና ከተማ የነበረችው አዳማ ከተማ ውስጥ ይኖራሉ። ከአዲስ አበባ ሰማኒያ ኪሎ ሜትሮች ርቀት ላይ በምትገኘው አዳማም ባለፉት ሳምንታት ህዝባዊ ተቃውሞ ተካሂዷል። አቶ በቀለ ኦሮሞዎች በኢትዮጵያ መሪዎች እንደ እኩል ታይተው አያውቁም፣ የአሁኑ መንግስት ግን ከማናቸውም የባሰ ጨቋኝ ነው ይላሉ ገዦቻችን አብዛኛውን ጊዜ ኦሮሞን እንደ ተቀናቃኝ ያያሉ። አንድ ቀን ከቁጥጥራችን ውጭ ሊሆኑ ይችላሉ፣ ስለዚህ ስልጣን መነፈግ አለባቸው ብለው ነው የሚያምኑት። ስለዚህ ለምሳሌ ሰራዊቱ ውስጥ ምንም ስልጣን የለንም። ወታደራዊ አዛዦቹ የሌላ ብሔር አባላት ናቸው። የአቶ በቀለ ፓርቲ የኦሮሞ ፌዴራሊስት ኮንግረስ እንደሚለው በኦሮሚያ ከተሞች ዙሪያ ተቃውሞ ከተጀመረ ወዲህ ከ86 በላይ የሚሆኑ ሰዎች በመንግስት ጸጥታ ኃይሎች ተገልለዋል። አብዛኞች የፓርቲያቸው አባላት ታስረዋል። እንደ ሂዩማን ራይትስ ዋች ያሉ ሰብአዊ መብት ተሟጋች ድርጅቶች መንግስት ሰላማዊ ሰልፈኞች ላይ የኃይል እርምጃ በመውሰድ ብዙዎችን መግደሉን እንዲሁም ማሰሩን ኮንነዋል። የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ለአሜሪካ ድምፅ ራዲዮ በሰጡት ቃል ግን ሁኔታው ከጸጥታ ኃይሎች ቁጥጥር በላይ ነበረ፣ መንግስት ተገቢውን እርምጃ ነው የወሰደው ብለዋል።